ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬሊያ ነዋሪዎችን በኦክቶበር መጨረሻ የኮሮና ቫይረስ ክትባት ከትቦ ማጠናቀቅ እንደሚቻል ተገለጠ። ቪክቶሪያ ላይ የተጣለው የኮሮና ቫይረስ ገደብ ለሶስተኛ ዙር የቫይረስ ጥቃት ላለመጋለጥ በቅድመ መከላከያነት ያግዛል ተባለ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን እና የጤና ሚኒስትር ግሬግ ሃንት ሜልበርን ፓርክላንድ የሚገኘው የኦክስፎርድ አስትራዜኒካ ክትባት አምራቹን ሲኤስኤል ዛሬ ዓርብ ፌብርዋሪ 12 ጎብኝተዋል። አቶ ሃንት በስፍራው ተገኝተው የሲኤስኤል ሰራተኞች ማንኛውም አውስትራሊያዊ በወርሃ ኦክቶበር መጨረሻ የኮሮና ቫይረስ ክትባት መከተብ እንዲችል ሁነኛ ሚና እንደተጫወቱ በአድናቆት ገልጠዋል። አደገኛና ፈጣን ተዛማች በሆነው የእንግሊዝ ቫሪያንት ቫይረስ ሳቢያ በመላው ቪክቶሪያ ከዛሬ ዓርብ ከምሽቱ 11 ሰዓት ከ59 ደቂቃ ጀምሮ ለአምስት ቀናት ጸንቶ የሚቆይ የኮሮና ቫይረስ ገደቦች ተጥለዋል። ገደቦቹን የመጣል ውሳኔ የተላለፈው የቪክቶሪያ ካቢኔ ዛሬ ማልዳ ላይ ተሰይሞ ከመከረ በኋላ ነው። ሜልበርን ውስጥ ለባህር ማዶ ተመላሾች በተዘጋጀው ሆሊደይ ኢን ሆቴል ወሸባ ገብተው ከነበሩት ውስጥ አስራሦስቱ በቫይረሱ ተጠቅተዋል። የቪክቶሪያ ፕሪምየር ዳንኤል አንድሮስ ቫይረሱ በእጅጉ በፍጥነት ተዛማች በመሆኑ የቪክቶሪያ ማህበረሰብን ለብርቱ አደጋ ስለሚያጋልጥ ገደቦቹን የመጣል እርምጃ በጣሙን አስፈላጊ መሆኑን አስረድተዋል። በዚህም መሠረት ከዛሬ እኩለሌሊት ጀምሮ ለአምስት ቀናት ጸንተው የሚቆዩትን ገደቦች ተከትሎ ከቤት ውስጥ መውጣት የሚቻለው ለአራት ጉዳዮች ብቻ ይሆናል። ለገበያ፣ ግድ ለሚል ስራ ከቤት ውስጥ ሆኖ መቀጠል ለማይቻል አስፈላጊ የሆነ ትምህርት እና በቀን ለሁለት ሰዓታት የአካል እንቅስቃሴዎችን ለማድረግ ይሆናል። ሌሎች የተጣሉ ገደቦች፣ ፈቃድ ላለው ስራ ለመሰማራት ካልሆነ በስተቀር ከቤቶ ከአምስት ኪሎ ሜትሮች በላይ ርቀው መሄድ አይችሉም። ቪክቶሪያ ውስጥ በየትኛውም ስፍራ ጭንብል ማጥለቅ ግድ ነው። ወደ ማንም ሰው ቤት ለጥየቃ መሄድ አይቻልም። ምንም አይነት የአደባባይ ህዝባዊ ስብሰባ ማድረግ አይፈቀድም። ትምህርት ቤቶች ክፍል ውስጥ መገኘት ግድ ከሚላቸውና ወላጆቻቸው ስራ ገበታ ላይ ለመገኘት አስፈላጊ ከሆኑ ሰራተኛ ልጆች በስተቀር የመማሪያ ክፍሎቻቸው ዝግ ይሆናሉ። ሃይማኖታዊ ስብስብና ስነ ስርዓቶችን ተሰባስቦ ማካሄድ አይፈቅድም። በቀብር ስነ ስርዓት ላይ ከአስር በላይ ለቀስተኞች መገኘት አይችሉም። የመስተንግዶ ግልጋሎት ሰጪዎች ግልጋሎቶች በቆም ያዘዙትን ይዘው በሚሄዱ ደንበኞች መስተንግዶ ብቻ ይወሰናል። የመዋለ ሕፃናት ክብካቤና አጸደ ሕፃናት ማዕከላት ክፍት ሆነው ይቆያሉ። የአካል ማጠንከሪያ፣ የመዋኛ ስፍራዎች፣ የማህበረሰብ ማዕከላት፣ የመዝናኛ ስፍራዎችና ቤተ መጻሕፍት ዝግ ይሆናሉ። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር 57 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ያሰማልን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 18፣ ከፍተኛ 32። አድላይድ ደመናው ይገልጣል። ዝቅተኛ 15፣ ከፍተኛ 23። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 21። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 21። ካምብራ ብራ ይሆናል። ዝቅተኛ 16፣ ከፍተኛ 27። ሲድኒ ያካፋል። ዝቅተኛ 21፣ ከፍተኛ 26። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 32። ዳርዊን አልፎ አልፎ ዝናብ ይጥላል። ዝቅተኛ 25፣ ከፍተኛ 31 አዲስ አበባ በአብዛኛው ደመናማ ይሆናል። ዝቅተኛ 11 ከፍተኛ 24። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ ነዋሪዎችን በኦክቶበር መጨረሻ የኮሮና ቫይረስ ክትባት ከትቦ ማጠናቀቅ እንደሚቻል ተገለጠ። ቪክቶሪያ ላይ የተጣለው የኮሮና ቫይረስ ገደብ ለሶስተኛ ዙር የቫይረስ ጥቃት ላለመገለጥ በቅድመ መከላከያነት ያግዛል ተባለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።